የባህር ዳር ከተማ ወጣቶች ከፖሊስ ጋር በመተባበር በበጎ ፈቃደኝነት ጸጥታ የማስከበር ተግባር እያከናወኑ መሆናቸውን አስታውቀዋል። ሪፖርተራችን አስቴር ምስጋናው ከባህር ዳር ዝርዝሩን አቅርባለች። በባህር ዳር ከተማ ውስጥ ከአምስት ወራት ወዲህ በከተማዋ ታላላቅ ሰልፎችና አቀባበሎች ተካሂደዋል። ከሀምሳ ሺህ እስከ ስልሳ ሺህ በሚይዘው ብሔራዊ ስቴዲየም ከጠቅላይ ሚኒስትር ዶክተር አብይ አህመድ የድጋፍ ሰልፍ እስከ አርበኞች ግንቦት ሰባት አቀባበል ከዚህ ባለፈ ደግሞ በየጊዜው የሚካሄድ ስፖርታዊ ጨዋታዎችም አሉ። ታዲያ እነዚህ ሁሉ ዝግጅቶች ያለምንም ኮሽታ በሰላማዊ መንገድ ነው የሚጠናቀቁት። የዚህ ምስጢር ደግሞ የከተማ ወጣቶች የከተማዊ ሰላምና የህዝብ የደህንነት ይመለከተኛል በማለት በበጎ ፍቃድ ተደራጅተው ከፖሊስ ጋር አብረው በመቆማቸው ነው። ይህንን ደግሞ ሳጅን ፀሐየው ደምሴ አረጋግጠውልኛል። ዚህ ባሳለፍነው ዓመት የተወሰነ ክፍተት ነበረ። እኛና ህዝቡ ህግ ለማስከበር አንዳንድ ነገሮች ስናይ ወጣቱ ጋር እንጋጫለን። አሁን ግን ያለው ነገር እያገዙን ነው ወንጀለኛ ስንይዝ ምን እንተባበራችሁ ይላሉ። ወጣቱ እዚህ ስቱዲዮም የመጣው ብቻ አይደለም። በከተማው ስንሰማራ ባጃጅ አለው፣ ባጃጁን ወደ ጣቢያ ለማስገባት ምን እንተባበራችሁ እንገዛችሁ ስንፈትሽ ራሱ ስቱዲዮም ስንፈትሽ በደንብ ፈትሹ አይዟችሁ እናንተ ጋር እያሉ በጣም የተሻለ ግንዛቤ እየፈጠሩልንም እያገዙንም ነው ያለ። አሁን ምንም ይሁን ምን ስትፈጠር ለኛ ወጥ ይጠቁማሉ፣ ያስረክባሉ። እኛ አሁን ተነሱ ጋር እኔ ያለን ተደምረናል። አሁን እውነቱ ለመናገር ሁሉም ወጣቶች በመንግስትም ይሁን በግል የስራ ተቋም ውስጥ የሚሰሩ ናቸው። እንዲህ ሀገራዊም ሆነ ክልላዊ ዝግጅት በከተማዋ ሲኖር ተሰባስበው በመመካከር ከፖሊስ ጎን ይቆማሉ። ለዚህ ምስክር የሆነው ደግሞ ወጣት ሳምሶም ተረፈ የቴኳንዶ ማሰልጠኛ ተቋም አለው። የበጎ ፍቃድ አገልግሎት ሰጪ መለዮ ለብሶ ወደ ስታዲየም የሚገባውን ሰው ሲፈትሽ ያገኘውት የከተማችን ገጽታ የሆነ እንደፈርስ ስለማንፈልግ በበጎ አድራጎት ነው። ቱሪስቶችንም ባህርዳር ላይ መጥተው እንደፈለገ ተዝናንተው እንዲሄዱ ለማድረግ ነው። እንዴት ነው የምትሰባሰቡት? የማኅበሩ ሊቀመንበር አለ። በዛ አማካኝነት ነው። የጉሩፕ መሪ አለ። እኔ የምመራው ጉሩፕ ካለ እኔ ስልክ ደውላለሁ። ልክ በተመሳሳይ ሌላም ጉሩፕ መሪ ካለ በጉሩፕ እንነጋገራለን። ቀድሞ ነው የሚነገረን ነገራችን። ስለዚህ ለዛ ዝግጁ እንሆናለን። እንዴት መርዳት እንዳለብንም እንነጋገራለን። በኢንፎርሜሽን ደረጃ ማለት ነው። እኛ ስብርሳችንን ተወቃለን። ነገር ግን ምናልባት የዚህን ሰላም የዚህን ሰላም አይሰጥ የማይፈልጉ ኃይሎች አሉ። እነሱ ደግሞ እንዲገቡ አንፈልግም። ምክንያቱም የፖሊስ ኃይል ብቻ ግዴታ አይኖርበትም በሱ ብቻ ማደለም። እኛ ለምን ፖሊሶችን፣ ወንድሞቻችን ናቸው እነሱን ማገዝ አለብን። ሁለተኛ ደግሞ ሕብረተሰባችን ተሰባችን አለን። በስጋት ያለ ምንም ስጋት ገብቶ ወጥቶ ተዝናንቶ እንዲሄድ ነው የምንፈልገው። ምክንያቱም ለቋንቋም በፊት ጥሩ ገጽታዊ ስላልነበሩ ከአድማ በታኞች ይልቅ እኛን የማቅረብ ነገሮች፣ እኛን የመስማት ነገሮች እናያለን። ነገር ግን የኛ እዚህ ጋር መቆም ለዙ ብቻ አይደለም፣ ለአድማ መጣኞችም እፎይታ ነው። ሁለቱንም የማገናኘት ስራ እየሰራ ስለሆነ ማለት ነው። የወጣቶቹ ተወካይ አስተባባሪ ወጣት ገበያ ዋዳነ እንደነገረኝ መዋቅሩ ጠንከር ያለ መሆኑንና እርስ በእርሳቸው የሚተዋወቁ ወጣቶችን ያካተተ ነው ይላል። ይህ ወጣት የሚተዋወቀው መጀመሪያ ላይ በችግሩ ነው የተገናኘው። 2008 ለ2009 በነበረው የፖለቲካ አለመረጋጋት ችግር በዛን ሰዓት ወጣቱ ተዋውቋል። ብዙ ጓደኞቻችን ሕይወታቸውን ሰውተዋል። ከዛ በኋላ ደግሞ ዶክተር አብይ ከገባ በኋላ ከተተኩ በኋላ ሰላም ሲመጣ ይህን ሰላም ለማስቀጠል ቁጭ ብለን ተነጋግረን ባህር ዳርን እንደ ባህር ዳር እንዴት ነው ሰላሟን እውን የምናደርገው በሚል ተነጋግረን ነው ወደዚህ ተግባር የተሰማራ። የዶክተር አብይ የድጋፍ ሰልፍ ስናስተባበር ህዝቡ በነቂስ ወጡ። ከጸጥታው አካል ጋራ መዋቅር ጋር አብረን እጅና ጓንት ሆነን እየሰራን ኃላፊነት ወስደን እየፈተሽነን እየሰራን እና ያለን እዛ ውጪ ደግሞ እሱ ታማኝ በየነ የመጣ ጊዜ እሱንም ደግሞ በኃላፊነት ከጸጥታ መዋቅሩ ጋር አብረን እጅና ጓንት ሆነን እየሰራን እና ያለን ነው። በመሰራታችን ምንም ችግር ሳይፈጠር ህዝባችን በሰላም ተስተናግዶ የሄደበት ሁኔታ ነው ያለው። ቁጥራችሁ ምን ያህል ትሆናላችሁ? በአስተባባሪ ኮሚቴነት ያለ ነው አሁን ወደ አርባ ነው። በእኛ ስር ደግሞ ያለ አስተባባሪ ደግሞ አለ። ያንን እኛ በበላይነት እየተቆጣጠርን ቦታዎችን እየሰጠን ኮንትሮል እናደርጋለን። አንድ ሰው ስንት ይዛል? አንድ ሰው ቢያንስ አምስት ሰዎችን ይዞ ነው የሚሄደው። አንድ ሰው አምስት እስከ አስር ድረስ አደረጃጃት ታላል። በዛ መሰረት ነው እየመራ ያለው ይህ መዋቅር ማለት ነው። ከዛ በኋላ አጠቃላይ እየዞረ ሁሉንም በቃ እንዲያውም የሚገርምሽ ነገር የሰው ኃይል ባነሰበት ቦታ የሰው ኃይል በሚያስፈልግበት ቦታ ጸጥታ መዋቅሩን እየጠየቅን እናስገባለን። ከጸጥታ መዋቅሩ ጋራ የሚያስፈልጋችሁ ኃይል ካለ ነገሩን እንያለን እና እስከዚህ ነው እየሰራን ያለነው ያለነው ሁላችሁ አስተባባሪዎች መደበኛ ስራ አላችሁ ማለት ነው። ያንን ስራ እየተዋችሁ ነው ማለት ነው በወቅታዊ ስራዎች ላይ እንዲመገቡ። አዎ ስራ ያለን ወደዚህ ስንገባ ኃላፊዎቻችን እያስፈቀድን ኃላፊዎቻችንም ደግሞ ትልቅ ኃላፊነት እንደያዝን ስለሚያስቡ ለአካባቢው ሰላም እስከሆነ ድረስ ፍቃድ ይፈቅዱልን። በዛ መንገድ ነው ወደ ስራ ተሰማርተን እየሰራን ያለ ነው። የከተማዊ ሰላም፣ የሕዝብ ደህንነት ይመለከተኛል የሚል አቋም ያለው ወጣት ጥርቅም በመሆኑ ምቹ ሁኔታን አልፈጠርንም ይላል። በተለይ ከሰሞኑ በአዲስ አበባ የሚስተዋሉ ሁከትን ተከትሎ ያስተላለፈው መልእክትም አለ ሰርገው የሚገቡ አንዳንድ አካሎች አሉ። ሰርገው ገብተው ይህን ሰላም የሚያደፈርሱ በርካታ ኃይሎች አሉ። ሰሞኑን የገጠመን ችግር አለ። የገጠመን ችግር አለ። ሰርገው ገብተው ከስብሰባችን እኛ ከምንወያየ ስብሰባ የሚያደፋርሱ ማለት ነው። እንዲህ አይነት አመለካከት ካላችሁ ግና ትክክል አይደላችሁም ብለን በሰላማዊ መንገድ ያስታረቅበት ሁኔታ አለ። ዱላ አልገጠመንም በነገራችን ላይ ። ስለዚህ በዚህ መንገድ ነው እየሰራን ሰርጉ ግቦች ባህር ዳር ላይ በታሪክ ምንም ነገር የሚያመጡት የለም። እናቃቸዋለን፣ ለይተናቸዋል። ማስጠንቀቂያም እየሰጠን ነው። ረፉ፣ ስርዓት ያዙ። ይሄ ሰላም ባለበት ሀገር ነው መኖር የምንችለው። ሰላም ከሌለ መኖር አንችልም። ቁሙ፣ ተዉ እያልን ነው። እዚህ በኋላ እንዲህ እያል እንኳ ቢገቡ እኛ ከነሱ ጋር ዱላ አይደለም መንገድ ነው የጸጥታ ኃይላችን አለ መረጃ እያጋለጥነ እነዚህን ሰላም የሚያደፈርሱ አካሎችን ለጸጥታ መዋቅሩ መስጠት ነው። መረጃም ይሆናል ለኦሮሚያ ወጣቶች ማስተላልፈው ምንድነው በርካታ ሰርገገቦች ስላሉ እነዛን አንጥረው ለይተው በእውን ማወቅ መቻል አለባቸው። ታወቁ በኋላም እነሱ አይደለም እርምጃ የሚወስዱት እነሱ መረጃውን አጠናክረው ለጸጥታ መዋቅሩ መረጃ ሰጦ ህጋዊ እርምጃ እንዲወሰድባቸው ማድረግ አለባቸው የሚል ምልክት ነው ማስተላለፍ። ለካ ያለ ህብረተሰብ ተሳትፎ ወንጀልን መከላከል አይቻልም የሚለው አባባል ያለ ነገር አይደለም የሚባለው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር